በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምንሰነበታችሁ። እግዚአብሔር ሁላችንንም ለዚህ ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና ለተቀደሰ ስሙ ይሁን። የያይቆ መልእክት ምዕራፍ አራት ከቁጥር አንድ ጀምሮ ነው የምናየው የሐዋርያው የአይቆ መልእክት ምዕራፍ አራት ከቁጥር አንድ እስከ ፍጻሜ ምዕራፍ። የዛሬው የትምህርታችን ርዕስ በዓለም ላይ አሸናፊው የክርስቲያን ሕይወት የሚል ይሆናል። ያዕቆብ የሚያስተምረን ይህንን ነውና አነበዋለሁ ቃሉን። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተም አይሆንም፤ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፤ ትጣላላችሁ፣ ትዋጉማላችሁ። ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምኞታችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያደረው መንፈስ በቅንዓት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኀጢአተኞች እጆቻችሁን አንጹ፤ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ተጨነቁና እዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍ ያደርጋችኋል። ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህም። ሕግን የሚሰጥና የሚፈርድ አንድ ነው፤ እርሱም ሊያድን ሊያጠፋም የሚችል ነው። በሌላው ግን የምትፈርድ አንተ ማነህ? አሁንም ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፎ አለት ናችሁና በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። አሁን ግን በትዕቢታችሁ ትመካላችሁ። እንደዚህ ያለ ትምክሄት ሁሉ ክፉ ነው። እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው ይላል እግዚአብሔር። ስለ ቃሉ የተመሰገነ ይሁን። መቼም ሐዋርያው ቅዱስ ያዕቆብ ያው፣ ደጋግመን ተነጋግረናል፣ ደጋግመን ተወያይተናል። ተግባራዊ የሆነ የክርስትና መመሪያ ነው የሚሰጠን። እንደው ማብራሪያ ዝም ብለን ነው የምንጨምርበት እንጂ ራሱ ንባቡ ስብከት ነው አይደል? ራሱ በቀጥታ ለእያንዳንዱ ኑሯችን መመዘኛ የሚሆን ነው። በዛሬ ዕለት የያዕቆብ መልእክትን ምዕራፍ አራትን ስንማር ሦስት ቃላቶችን እንድትይዙልኝ ይፈልጋለሁ። የአይቆ ምራፍ አራትን ስትማር ወይም ስትሰሙት ወይም ስታነቡት እነዚህን ሦስት ነገሮች ትዝ እንዲሏቸው ያስፈልጋል። የመጀመሪያው አንደኛው ምኞት ነው። ትንሽ ዘርዘር አድርገን እናየዋለን። የመጀመሪያው የምታዩት ወይንም የምትይዙት ቃል ምኞት ነው። ሁለተኛው ጸሎት ነው። ሦስተኛው ሕይወት ነው። እንደገና ደግሜዋለሁ። የመጀመሪያው ምንድን ነው? ምኞት ነው። ሁለተኛው ጸሎት ነው። ሦስተኛው ሕይወት ነው። ያዕቆብ በዚህ በክርስትናችን ውስጥ በዚህ ዓለም ላይ ክርስትናችንን ስንኖር የክርስትና ሕይወትን ስንመላለስ ምን አይነት አሸናፊ የሆነ ሕይወት ሊኖረን እንደሚችል ሊያስተምረን ሲፈልግ እነዚህን ሦስት ነገሮች ይነግረናል። እግዚአብሔር እኛን የጠራን እግዚአብሔር እኛን የመረጠን ተሸናፊ የሆነ ሕይወት እንድንኖር አይደለም። በኃጢአት በዲያብሎስ በሥጋ ላይ አሸናፊ የሆነ ኑሮ እንድንኖር ነው። በወደደን በርሱ ይላል ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው መልእክቱ ላይ በወደደን በርሱ ከአሸናፊዎች ሁሉ እህ እንበልጣለን ይላል። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። ነገር ግን የብዙዎቻችንን ህይወት፣ የብዙዎቻችንን ኑሮ፣ የብዙዎቻችንን ትዳር፣ የብዙዎቻችንን መንገድ ስንመለከት እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ቤተሰብ ስንመለከት ብዙ የተሸነፍንባቸው ጉዳዮች አሉ። በኃጢአት የተሸነፍናለን፣ በስጋ ፈተናዎች የተሸነፍናለን። ከወንድሞችና ከእህቶች ጋር ፍቅር በማጣት የተሸነፍናለን። እንደ ሀገር ደግሞ ሰላም በማጣት የተሸነፍናለን። በክርስትና ህይወታችን ውስጥ ትልቁ ችግራችን መጽሐፍ ቅዱስን አለማወቃችን አይደለም። ይቅርታ፣ መጽሐፍ ቅዱስን ሁላችንም ማወቅ አለብን። ግን ትልቁ ችግራችን ይህ አይደለም። ማለትም መጽሐፍ ቅዱስን ከዳር እስከ ዳር ሸምድደን አለመያዛችን አይደለም። ይህ አይደለም ትልቁ ችግራችን ትልቁ ችግራችን ክርስትናን አለመኖራችን። የክርስትና ተቺዎች የሆኑትን ሰዎች በሙሉ ጠይቋቸው። ክርስትናን የተቸው ክርስትናን የነቀፉ ሰዎች በሙሉ ይህንን መጽሐፍ ሊነቅፉ አልቻሉ። ማህተማ ጋንዲ ምን ነበረ ያለው? የእናንተን ክርስቶስን ወደዋለሁ አለ። ኢየሱስ ክርስቶስ ያስተማረውን ትምህርት ስመለከት፣ ኢየሱስ ክርስቶስ ያደረገውን ነገር ስመለከት አንዳች እንከን አላገኘሁበትም ማለት ነገር ግን ከክርስቲያኖች ጋር ግን አንድም ቀን መዋልም ማደርም አልፈልግም ማለት። ምክንያቱም ለአራት መቶ ዓመት ህንድን በቅኝ ግዛት የያዙት የክርስትና ሀገር ነኝ ብላ የምትፎክረው እንግሊዝ ስለነበረች። ስፒኖዛ የሚባለው በጣም የታወቀ ተቺ የነበረ የታወቀ ፈላስፋ የነበረ ሲናገር ምን አለ? ክርስትና አለ የሚያስተምረው ፍቅርን ነዋል። ክርስትና የሚያስተምረው ርህራሄን ነዋል። ክርስትና የሚያስተምረው መዋደድን ነው አለ። መተሳሰብን ነው አለ። ነገር ግን እንደሚመስለኝ ሰዎች ወይንም ክርስቲያኖች ይሄንን ትምህርት የሚፈልጉት ለንባብ ብቻ ነው አለ፣ ለሕይወት አይደለም። ይሄን ክርስቲያኖች አይደሉ ሰዎች የነገሩን ነገር ነው። ወለእግዚአብሔር ኢየሱስ ክርስቶስም ሲነግረን የኔ ደቀ መዛሙርት ወይንም የኔ ወገን መሆናችሁን ዓለም የሚያውቀው በመናችሁ ነው ያለው። በከንፈራችሁ አይደለም፣ በስራችሁ ነው ያለው። ስለዚህ ያዕቆብ እጅግ ከባድ የሆነ ትንሽም ጠጠር ያለ ንግግር ይነግረናል፣ ክርስቶስ እኛን የጠራበትን ሕይወት እንድንኖር እና የመጀመሪያው የሚነግረን ነገር ይሄ ሁሉ ጠብ፣ ይሄ ሁሉ ጦርነት ከወዴት መጣ ይለናል። በእናንተ ዘንድ ጦርና ጠብ ከወዴት ይመጣል? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን ይላል። ማለትም ምንድ ነው የሚለው? ከምኞታችሁ ምቾታችሁ የሚለው ምኞት ማለት ምኞት ማለት ራሱ ያዕቆብ ይሄንን ሲጽፍ የተጠቀመበት የግሪኩን ቃል በምትመለከቱበት ጊዜ የተጠቀመበት ቃል ሄዶን የሚል ቃል ነው። አሁን በዚህ በዘመናችን በእንግሊዝኛው ሄዶኒዝም እየተባለ የሚነገረው ማለት ነው። ማለትም ሰው የራሱን ደስታ የራሱን ስሜት ብቻ ተከትሎ የሚኖረው አለም ማለት ነው ተከትሎት የሚኖረው ህይወት ማለት እና ቅዱስ ያዕቆብ የሚነግረን ነገር ምንድን ነው? የመጀመሪያው ነገር ትልቁ ችግር የሽንፈታችሁን ምክንያት እነግራችኋለሁ ነው የሚለን በክርስትና ኑሯችሁ ውስጥ በክርስትና ህይወታችሁ ውስጥ በክርስትና መንገዳችሁ ውስጥ እግዚአብሔር እንደ ጠራችሁ ህይወት እንዳትኖሩ የምትወድቁበትን ትልቁን ፈተና እነግራችኋለሁ ይለናል። ምንድን ነው የምትወድቅበት ትልቁ ፈተና እነግራችኋለሁ እሱም ምኞታችሁ ነው ይለን። በጣም የሚገርማቸው ኦርቶዶክሳውያን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ አዳም ራሱ የወደቀበት ፈተና ይህ ፈተና ነበረ። ሔዋን የወደቀችበት ፈተና ይህ ፈተና ነበረ። ዛሬም በብልቶቻችሁ ነው የሚለው በሰውነታችን ይህ ሥጋችን ርኩስ አይደለም ቅዱስ ነው ይህ ሥጋችን ለትንሣኤ የተዘጋጀ አካል ነው። ስለዚህ እንደ ግኖስቲኮቹ ስጋ በሙሉ እርኩስ ነው አንለ ነገር ግን በዚህ በስጋችን ውስጥ አንድ ባህሪ አለ፣ አዳማዊ የሆነ ባህሪ አለ። በዚህ በስጋችን ውስጥ አንድ የሚታገለን ነገር አለ። ቅዱስ ጳውሎስ በሮሜ ምዕራፍ ሰባት ላይ ተናግሮታል። የምንወደውን እንዳናደርግ የሚያደርገን የምንጠላውን ነገር ደግሞ እንድናደርግ የሚያደርገን ያንን ነው ቅዱስ ያዕቆብ በዚህ በመልእክቱ ላይ የሚናገረው ምንድ ነው የሚለው? የእናንተ የአይደለውን ትመኛላችሁ። የእናንተ የአይደለውን ትመኛላችሁ። እግዚአብሔር ያልሰጣችሁን ነገር ትመኛላችሁ። የተመኛችሁትን ነገር ደግሞ ለማድረግ ትጣላላችሁ፣ ትከራከራላችሁ። ያ ብቻም አይደለም፣ ትጋደላላችሁ። ያዕቆብ ነው ይህንን የሚለው። አነብላችኋለሁ። ምንድ ነው የሚለው? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምኞቶቻችሁ አይደለምን ጠብና ክርክሩ የመጣው ይልና ትመኛላችሁ፣ ለእናንተም አይሆንም፣ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትሟገታላችኋል። ዛሬ ያለውን ነገር በሙሉ ተመልከቱ፣ በሀገሮች መካከል ያለውን ጦርነት፣ ሕዝብ በሕዝብ ጋር ያለውን ጦርነት፣ የሰዎች መጋደር እነዚህን ሁሉ ስትመለከቱ ሰዎች የተለያየ ስም ይስጡት እንጂ ገሚሱ ለድንበር ነው ይላል፣ ገሚሱ ለአገር ነው ይላል፣ ገሚሱ ለአንዲት መሬት ነው ይላል፣ ገሚሱ ሕዝቤን ነፃ ለማውጣት ነው ይላል። የተለያየ መንገድ እንስጠው እንጂ በዚህ ዓለም ላይ ያለው ጦርነት የምኞት ጦርነት ነው። በትዳር ዓለምም ያለው ይሄ ነው። ባል ምክንያት ሊሰጥ ይችላል፣ ከሚስቱ ጋር የሚጣላበትን ምክንያት። ሚስትም ምክንያት ልትሰጥ ትችላለች ከባሏ ጋር የሚያጣላትን ነገር ነገር ግን አስተውለነው ከሆነ ሁላችንም የምንጣላበት ምክንያት በውስጣችን ያለው ኃይል የማግኘት የበላይ የመሆን የመቆጣጠር እኔ የምለው ለምን አይሰማም የማለት ነገር ነው ጠብና ጦርነት እየመጣ ያለው በእኛ ዘንድ ነው ይሄ በተለይ ትልቅ ትምህርት ይሰጠናል በተለይ በትዳር ዓለም ያላችሁ አባቶቼ፣ እናቶች በዚህ አውደ ምሕረት ላይ ብዙ ጊዜ ስለዚህ ነገር እንናገራለን። አለ ምክንያት አይደለም። በሁላችንም ቤት ላይ በዚህ ዘመን የተነጣጣጠረው የሰይጣን ፈተና ቢኖር በዚህ ዘመን በትዳር ላይ ነው። በትዳር ላይ ነው ልነግራችሁ ፈልጋለሁ። በትዳራችን ላይ ትልቁ ችግር ደግሞ ምንድን ነው? ፈተናው ያለው እኛ ጋር እኔ ጋ መሆኑን አለማወቅ፣ እኔ ጋ መሆኑን አለማወቅ ሚስቴ ላይ ነው ማየት የምፈልገው ባለቤቴ ላይ ነው ማየት የምፈልገው ሚስት ባሏ ላይ ነው ችግሩን ማየት የምትፈልገው ባል ሚስቱ ላይ ነው ማየት የሚፈልገው ሚስቴ እኮ እንዲህ ብትሆን ኖሮ የትዳር ጓደኛዬ እንዲህ ቢሆን ኖሮ ይህ ፈተና በኑሮዬ ላይ ይህ ፈተና በሕይወቴ ላይ አይመጣም ነበር ነው የሚለው ቅዱስ ያዕቆብ ግን ተሳስተሻል ነው የሚለው ቅዱስ ያዕቆብ ተሳስተሃል ነው የሚለው የሚለን ምንድን ነው ፈተናው ያለው ማንጋ ነው ነው የሚለው ማን ጋር ነው? እኛ ራሳችን ጋር፣ እኛ እኔ ጋር። ወደዚህ ወደዚህ ሁላችንም ማድረግ ያለብን። ምኞት በጣም ከባድ ነገር ነው። ለምንድን ነው ከባድ የሚሆነው ብትሉኝ ሰዎች የተፈጠርንበትን ዓላማ እንድንዘነጋ የሚያደርግ ነገር ነው። ሰው በዚህ ዓለም ላይ የተፈጠረው ነገር በሙሉ ለሰው ነው የተፈጠረው እግዚአብሔር ይክበር ይመስገን በዚህ ዓለም ላይ ያለው ደስ የሚያሰኝ ነገር ነው። መነግራቸው ነገሩኝ፣ ደስ በጣም ደስ የምትሰኙበትን ነገር በሙሉ ያ ሁሉ የተፈጠረው ለእኛ ነው። ተራራው፣ ሸለቆው፣ ሸንተረሩ፣ እጽዋቱ፣ እንስሳቱ፣ አእዋፋቱ፣ በዚህ ዓለም ላይ ያለው ወርቁ፣ ብሩ፣ አልማዙ፣ ምኑ ለእኛ ነው የተፈጠረው። ሁሉ ነገር የተፈጠረው ለእኛ ነው። የምኞትን አደገኝነት የምታውቁት ይሄንን አስደናቂ የሆነ ነገር ለእኛ የተሰጠንን በረከት የእኛ ጌታ ያደርገዋል። ገንዘብ የተፈጠረው ለእኛ ነው። ነገር ግን ምኞት ገንዘብ የሰው ጌታ እንዲሆን ያደርገዋል። ንብረት የተፈጠረው ለእኛ ነው፣ እኛ እምንጠቀምበት ነው። ነገር ግን ንብረት የሰው ጌታ እንዲሆን ያደርገዋል። ሰው ሳይሆን የሚያስተዳድረው ገንዘብ ይሆናል። ፍትወትን መቆጣጠር ሲችል ፍትወት ሰውን የሚያስተዳድረው ይሆናል። በጣም የሚገርም ሁለት ምሳሌዎችን ከመጽሐፍ ቅዱስ ላይ ይነግራቸዋል። የያዕቆብን አባባል በሚገባ ልትረዱት ከፈለጋችሁ በተለይ በትዳር ዓለም ላላችሁት ወንድሞቼና እህቶቼ በትዳር ዓለም ላላችሁት ወንድሞቼና እህቶቼ ወደ ትዳር ዓለምም ለመግባት ሀሳቡ ላላችሁ በሙሉ እንደዚሁም ደግሞ በተለያየ ፈተና ውስጥ ላላችሁት በሙሉ ይህ እግዚአብሔር ቃል ለእናንተ ነው። በሁለተኛ ሳሙኤል በመጽሐፈ ሳሙኤል ካል ምዕራፍ 20 ላይ አንድ አስደናቂ ታሪክ ታገኛላችሁ። መጽሐፈ ሳሙኤል ካል ምዕራፍ 13 ላይ አንድ አስደናቂ ታሪክ ታገኛላችሁ። ታሪኩ ስለ አምኖን የሚናገር ነው። አምኖን ስለሚባል የዳዊት የመጀመሪያ ልጅ የሚናገር ታሪክ ነው። ይህ አምኖን በዳዊት እጅግ የተወደደ ሰው ነበር። በዳዊት እጅግ የሚፈቀር ሰው ነበር። አንድ ቀን ግን ምኞት ወደ ልብ ውስጥ ገባ። ማንን እንደተመኘ ታውቃላችሁ? ምዕራፍ 13 ነው መጽሐፈ ሳሙኤል። አንድ ቀን በአባት አይዛመዳትም ነገር ግን በአባት የሚዛመደው ማለትም የአባቱ ልጅ የሆነው የአቤሴሎም እህት የሆነችውን አየ። መጽሐፍ ቅዱስ ነው የሚለን አምኖን። ከዚህ በኋላ እንዲህ ሆነ ይላል ምዕራፍ 13 ቁጥር 1። ከዚህ በኋላ እንዲህ ሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበረ። የዳዊትም ልጅ አምኖን ወደዳት። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ ይላል ማለት አምኖንና አቤሴሎም ወንድማማቾች ናቸው በአባት ይገናኛሉ በእናት አይገናኙ ከትዕማር ጋር ደግሞ ትዕማርና አቤሴሎም እህትማማቾች ናቸው እና ትዕማርን አየ ነው የሚለው አምኖን ማየት ብቻ አይደለም ወደዳት ይላል እና ታመመ ይላል፣ የጤና አይደለ ለመውደድ መሆኑን የምታውቁት ታመመ ነው የሚለው። አንዳንድ ጊዜ ዓለም ለእንዲህ አይነቱ ምኞት ለእንዲህ አይነቱ ፍትወት የሚሰጠው ስም ፍቅር ነው የሚለው። ውሸት ነው። ያ ፍቅር አይደለም። በሽታ ነው። በእርግጥም ታመመ ያለው ትክክለኛ አባባል። ለምንድነው በሽታ የሚሆነው ብትሉኝ በውስጣችን እግዚአብሔር ያስቀመጠውን አመክንዮ ሎጂክ ሁሉ እንድናጣ ነው የሚያደርገን። በውስጣችን እግዚአብሔር ያስቀመጠውን ጥበባችንን ሁሉ ነው የሚያራግፍብን። የከበበንን ነገር ልንከፍለው የምንችለውን ዋጋ እንዳናስተውል ያደርገናል። በውስጣችን ያለውን አስደናቂ የሆነውን የእግዚአብሔርን ጥበብ እንዳናይ ነው የሚያደርገን። የሚያሳዝን ነው። ይህን ጊዜ በጣም መጠንቀቅ ነው። ይህን ጊዜ ወደ እግዚአብሔር መምጣት ነው። ይህን ጊዜ እግዚአብሔር አምላክን መለመን ነው። አምላኪ ሆይ፣ ምን ነው ማለት ያለብን ከእግዚአብሔር ጋር መታገል አይደለም የለም ብለን ራሳችን ጀስቲፋይ ማድረግ የለብንም፣ የለም እንደዚህ ስለሆነ ነው፣ እንደዚህ ስለሆነ ነው፣ መቼስ ምን ላድርግ፣ ይሄ ከኔ ቁጥጥር ስም ውጭ ነው ማለት የለብንም። አምጥተን ለእግዚአብሔር መንገር አለብን። አምላኪ ሆይ ልወጣው የማልችልበት ፈተና ላይ ነኝና አድነኝ። በትዳር ላይ ያለን ወደ ሌላ ፈተና ከገባን አምላኪ ሆይ ልወጣው የማልችለው አደጋ ላይ ነኝና ትዳሬን አደጋ ላይ ልጥል ነውና ልጆቼን አደጋ ላይ ልጥል ነውና፣ አድነኝ ልንለው ይገባናል። እግዚአብሔር ይታደገናል። እኛ ራሳችን ግን የምንታገል ከሆነ ፍጻሜው መላላጥ ነው። እኛ ራሳችን የምንታገል ከሆነ ወይም ደግሞ በራሳችን ዓለም ውስጥ የምንሆን ከሆነ የምኞትን ትልቁን አደጋ ነግራችኋለሁ። ራሱ ምኞታችን የእኛ መጥፊያ ይሆናል። አምኖን ታመመ። መቀመጫ ነሳው እንቅልፍ ነሳው፣ መቆም መቀመጥ አቃተው። ይህን ጊዜ ሌላ አማካሪ ያገኘ፣ ምን ሆነሃላ ነው? አይ የአቤሴሎም እህት ወድጅ አለዋል። ታዲያ ምን ችግር አለ? ዳዊትን ለምነው፣ ታምሜ ተኝቻለሁ ያለው በልና፣ መታ እንድትመግብህ፣ መታ እንድታስታምምህ ዳዊትን ጠይቀው፣ ዳዊት ስለሚወድህ ይልክልሃል አለ። የሚያሳዝናችሁ ነገር ልክ አስመሰለ፣ ተኛ ምክንያቱም እውነተኛ ያልሆነ ነገር የታቀደ ያይደለ ነገር ስለሆነ ደብል ላይፍ ነው መኖር ምን ጀምረው። መንታ ህይወት ነው መኖር ምን ጀምረው። እውነተኛውን ኑሮ መኖር አትችሉም። ከእግዚአብሔር ያልሆነ ኑሮ ከሆነ እውነተኛውን ኑሮ መኖር አትችሉም። ስለዚህ ተኛ። ዳዊት መጣ ሊጠይቀው። ምን ሆነህ አላለው። ታምም ያለው ነገር ግን የትዕማር እጅ ናፍቆኛል። እባክህ ላክልኝ ትዕማርን አለው። ትዕማርን ላከለት። ትዕማር መታ ሰራችለትና ብላ አለችው። የለም ሰው ያለ አልበላም፣ እባክሽን ሰውን ሁሉ አስወጭልኝ አላት። ሰውን ስታስወጣለት በሩን ዘጋና ነይ ከእኔ ጋር ተኝ አላት። የለም ጌታዬ፣ ለምን እንዲህ ታደርገኛለህ? እኔ ድንግል ነኝ ከዚህ በኋላ የት እሄዳለሁ? አስነወርከኝ፣ ክብሬን ገፈኝ፣ የት እሄዳለሁ? ተወኝ፣ እባክህ አባትህ የማያደርግልህ ነገር የለምና ለምነው ሚስት አድርጎ ይሰጥሃል፣ አይነሳህም፣ አይከለክልህም አለ አለችው። አልሰማትም ይላል። ብርቱ ነበርና አስነወራት ይላል። ከዛ በኋላ ያለው ነው የሚያስደነግጠው ከዛ በኋላ ያለው ነው የሚያስፈራው። ከዛ በኋላ ያለው ነው ከክፉ የጎልማሳነት ምኞት፣ ከክፉ የሥጋ ፈተና እንድንሸሽ የሚያደርገው ምንድን ነው የሚለው። ከዚህ በኋላ አምኖን መጽሐፈ ሳሙኤል ምራፍ 13 ቁጥር 15 ከዚህ በኋላ አምኖን ፈጽሞ ጠላት። አስቀድሞ ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ። እግዚአብሔር ከዚህ ይሰውረን። አስቀድሞ ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ። አምኖንም ተነስተሽ ሂጂ አላት። እርሷም አይሆንም፣ ቀድሞ ከሰራኸው ክፋት ይልቅ እኔን በማውጣትህ የበለጠ ክፋት ትሰራለህ አለች። እርሱ ግን አልሰማትም። የሚያገለግለውን ብላቴና ጠርቶ ይህችን ሴት ከፊቴ አስወጥተ በሩን ዝጋባት አለው። ብዙ ኅብር ያለውንም ልብስ ለብሳ ነበረ። እንዲ ያለውን ልብስ የንጉሡ ልጆች ደናግል ይለብሱት ነበርና፣ አገልጋዩም አውጥቶ በሩን ዘጋባት። ትዕማርን በራሷ ላይ አመድ ነስንሳ፣ ብዙ ኅብርም ያለውን ልብሷን ተርትራ፣ እጇንም በራሷ ላይ ጭና እየጮኸች ሄደች። ይታያችኋል። መጀመሪያ እንቅልፍ ነሳው። መጀመሪያ እስከሚያገኝ ድረስ ኡሪ ያለ ያዙ፣ ይልቀቁኝ አለ። ያን ነገር ካገኘ በኋላ ከበፊቱ መውደዱ ይልቅ የአሁኑ ጥል ምን አለ ነው የሚለው፣ በለጠ። የምኞት አደገኛነት ይሄ ነው። እናንተን እስር ላይ ይጥለናል፣ ያስረናል፣ ሐሳባችንን ሁሉ ያስረዋል። ከዛ ውጭ ያለውን ነገር በሙሉ እንደምናምንቴ እንድናየው ያደርገናል። በትዳር ውስጥ ያለን ከሆነ ትዳራችንን ሁሉ ገሃንም አድርጎ ያሳየናል። ሚስት ከሆንሽ ባልሽን ልክ ጭራቅ አድርጎ ያሳያል። ባልም ሚስቱን እንደ ምናምንቴ የሆነች እንደ ተጣለች እንደ እንስሳ አድርጎ እንዲያያት ያደርጋል። አይኑን ወደዛ ወደ ፈተናው ቦታ አይኗን ወደዛ ወደ ፈተናው ቦታ እንድታይ ያደርጋል። ዓለሙ ሁሉ ደስታው ሁሉ እርካታ ሁሉ እዛ እንዳለ አድርጎ እንዲያ ያደርጋል። ሰይጣን አቀነባብሮ ያቀርብለታል። አንዳንድም አማካሪዎች ይመጣሉ፣ አምኖንን እንደ መከረው ያለ ሰው በእንዴት ያለ መንገድ የተመኛችሁትን እንደምታገኙ በእንዴት ያለ መንገድ ትዳራችሁን ማታለል እንደምትችሉ በእንዴት ያለ መንገድ ማንም ሰው ሳያያችሁ የምትፈልጉትን ነገር እንደምታደርጉ እንዲውም፣ አድቨርታይዝ እኮ ይደረጋል አደለም። በሴክሬት እናደርገዋለን፣ በድብቅ እናደርገዋለን። አምኖን ግን መጨረሻ ላይ አደረገ። ወደ ብዙ አልገባም። ራሱ ታሪኩ ለራሳችን ብዙ የቤት ሥራ እንደሚሰጥ እናምናለሁ። ግን አንድ አሳዛኝ ነገር ልንገራቸው። ትዕማር እያለቀሰች ሄደች። ወደ ማን ዘንድ? ወደ ወንድሟ፣ ወደ አቤሴሎም አምኖን ዘንድ ነበር። እህቴ ሆይ አላት ገባው ምን እንዳደረጋት። ዝም በይ ለማንም አትናገሪ ቁጭ በይ አላት። ነገሩ ዳዊት ዘንድ ደረሰ። ለጊዜው ተቆጣ ይልና ምን ይላል መጽሐፍ ቅዱስ፣ ነገር ግን በጣም የሚወደው የበኩር ልጁ ስለሆነ ምንም አላደረገውም ይላል። የተወደዳችሁ አባቶቼ እናቶቼ፣ እግዚአብሔር የሌለበት ፍቶት ልቅ የሆነ ፍትወት ወደ ኑሯችን ወደ ትዳራችን ወደ ቤታችን እርግማንን ያመጣል ያ እርግማን ሞቱን ያመጣል ምን እንደሆነ ልንገራችሁ ከሁለት ዓመት በኋላ አቤሴሎም እንዲህ አለ አዝመራዬን ልሰበስብ ነውና እባክህ ልጆችህን ይዘህ ወደ እኔ ቤት ና ብሎ ንጉሥ ዳዊት ጋር ግብዣ ላከ ዳዊት ምን አለው አይ ልጆቼ እንልክልሃለው አለው አምኖንና የንጉሡ ልጆች በሙሉ አቤሴሎም ቤት ሄዱ። አምኖን ሲበላ ሲጠጣ አቤሴሎም አገልጋዮቹን ጠራና እኔ ነኝ ያዘዝኳችሁ አምኖንን ግደሉታል። እዛ ቤት አምኖን ሞተ። ያ ብቻ አይደለም በእስራኤል ውስጥ ለመጀመሪያ ጊዜ በዳዊትና በአቤሴሎም መካከል ብቻ ሳይሆን ሕዝብ ከሕዝብ ጋር የእርስ በእርስ ጦርነት እንዲዋጉ ምክንያት ሆነ። ፍቶት ያንን አደረገ። ሁለተኛውን ታሪክ የምታገኙት በመጽሐፈ ነገሥት ቀዳማዊ ምዕራፍ ሀያ ላይ ነው። ስለ ናቡቴና ስለ አክአብ አክአብ ንጉሥ ነበረ። ቤተ መንግሥት ነበረው ይዝራኤል በምትባል ከተማ ላይ። አጠገቡ ናቡቴ የሚባል አንድ ድሃ ሰው ነበረ። የወይን እርሻ የነበረው ሌላ ምንም ነገር የለውም። የወይን እርሻ ነበረው። ያንንም እርሻ ያገኘው በሀብት በምን አይደለም፣ ከአያት ከቀድማ አያቱ በርስት ያገኘው ነው። እና አንድ ቀን ለአክዓብ ፈተና ሆነበት። ያ መሬት ያቺ ትንሽ መሬት፣ አክዓብ እኮ እስራኤል በሙሉ የእሱ ነው። ነገር ግን ያቺ ትንሽ መሬት ፈተና ሆነችበት። ስለዚህም ናቡቴን ምናለው ሽጥልኛ አለው። አይ የአያት የቅድመ አያቶቼ ርስት ነውና ይህንንማ እግዚአብሔር ያርቅብኛለ። ምክንያቱም እንኳን አደለም በእስራኤል አገር በኢትዮጵያም ቢሆን ርስትን መሸጥ ምንድን ነው ትልቅ ወንጀል ነው፣ ትልቅ ውርደት ነው። አንድ ሰውም ሲሰደብ የአባቱን የእናቱን ርስት ምን ያደረገ የሸጠ፣ ያወደመ ተብሎ ነው። ስለዚህም እግዚአብሔር ያርቅብኛ አለው። አክዓብ ምን ሆነ ነው የሚላችሁ? ያ ንጉስ፣ አንድ ህዝብን የሚገዛ ንጉስ ታመመ ነው የሚለው። መቶ ቤቱ ተሸፋፍኖ ተኛ። ሚስቱ በጣም ተንኮለኛ ናት። መጣችና ምን ሆነሃል? አለችው። አይ ናቡቴ የሚባል አንድ ሰው ያን ቆንጆ የሆነ መሬት ሽጥልኝ ብለው አልሸጥም አለኝ። ስለዚህ ተናድጃ አለው። ታምም ያለው ተኝ በቃ አለ። አሁን አንተ እስራኤልን ትገዛለህ። በል እኔ ቶሎ እንድታገኘው አደርግለሁ፣ አለችው ምን እንዳደረገች ታውቃላችሁ? ደብዳቤ ጻፈችላቸው፣ እዛ ከተማ ላሉት ሰዎች ናቡቴ ላይ የሐሰት ምስክር ሁለት አዘጋጁና ንጉሱንና እግዚአብሔርን ሰድቧል ብላችሁ በድንጋይ አስወግራችሁ ግደሉታል። በድንጋይ አስወግራ አስገደለችው እና ከዛ በኋላ መጣችና በልተነስ ሂድና መሬቱን ውሰድ ናቡቴ ሞቷል አለችው። ገንዘብ ሌላው ፍትወት የዘመናችን እየሰማችሁ ነው አይደለ? የገዛ ባለትዳር የገዛ የልጆቹን እናት ኢንሹራንስ ለማግኘት የሚገልበት ሀገር ላይ እኮ ነው አይደለ ያለ ነው። ልጆቹን የኢንሹራንስ ገንዘብ ለማግኘት የሚገልበት ሀገር እኮ ላይ ነው ያለ ነው። የሕይወት ዋስትና ለማግኘት ገንዘብ ገንዘብ እንዴት እናገኛለን ብለህ ወደ ትዳርህ ፈተና የምታመጣ አንተ አይደለህም ራስህ ገንዘብ ገንዘብ ስንት ነገር ነው እያደረገ ያለው በኮሚኒቲያችን ገንዘብ ስንት ነገር ነው እያደረገ ያለው በወንድማማቾች መካከል ገንዘብ ስንት ነገር እያደረገ ነው ያለው በእኛ የአንዲት እናት የአንድ አባት ልጆች በሆን በኢትዮጵያውያን መካከል ፍትወት እግዚአብሔር የሌለበት ናቡቴ እርሻውን ሊያይ ሲሄድ የእግዚአብሔር ነቢይ የሆነው ኤልያስ ተገናኘው ምን አለው የናቡቴን ደም ውሾች እንደላሱት እዚያው ቦታ ላይ ያንተን ደም ውሾች ይልሱታል አለው። እግዚአብሔር ይሰውረን። እግዚአብሔር ካለንበት ከተያዝንበት ፈተና ነፃ ያውጣን። ለኤልዛቤል ምን ነበር ያለው? ደምሽን ይልሱታል አደለም? ያላት ለሚስቱ ማለት ነው፣ ለአካብ ሚስት እግዚአብሔር ሬሳሽን እዚያው ቦታ ላይ ውሾች ይበሉታል ይልሻል፣ አላት። ይህን ታሪክ እያነበብኩኝ ሳለ ሌላ አንድ አስደናቂ የሆነ ታሪክ አነበብኩ ስለምኞት። ፖል ሀርቪ የሚባል አንዳንዶቻችን ተሰሙት እንደሆነ አንዳንዴ አጠር አጠር ያለች ታሪክ የሚያቀርብ ጋዜጠኛ አለ። እዚህ ሀገር በጣም ታዋቂ ነው። በዚህ በሬዲዮ ላይ የሚያቀርብ ነው። እሱ ስለ ስኪሞች የተናገረው ታሪክ ነው ያነበብኩት። ስኪሞዎች እንዴት አድርገው ተኩላን እንደሚገሉ ትንሽ አሰቃቂ ቢሆንም ታሪኩን እነግራችኋለሁ። እስኪሞዎች የት እንደሚኖሩ ታውቃላችሁ አይደል? ኖርዝ ፖል አካባቢ በዚህ በረዷማው ሀገር ላይ የሚኖሩት ማለት ነው። እና ተኩላዎችን በጣም ይፈልጋሉ፣ ምክንያቱም ቆዳውን ይለብሳሉ። የማያደርጉት ነገር የለም። እና እንዴት እንደሚገሏቸው ሲናገር ምን አለ? በጣም ስለታም የሆነ ጩቤ ያመጣና ስኪሞ ደም ይቀባዋላል። ደም ይቀባውና በረዶ ላይ ያደርቀዋላል ከዛ በኋላ እንደገና ደግሞ ሌላ ደም ይቀባዋላል እንደገና ያደርቀዋል። እንደገና ይቀባዋል። ያደርቀዋል። ምን እስከሚሆን ድረስ ያ ጩቤ፣ ያ ስለታም የሆነው ጩቤ በሉት ቢላ በሉት የፈለጋችሁትን ጥሩት፣ ደም በደም ሆኖ በደም እስከሚሸፈን ድረስ ከዛ በኋላ ትኩስ ደም ይቀባውና ማታ ላይ ወስዶ በረዶ ላይ ይተክለዋል። ተኩላዎች በጣም የማሽተት ችሎታ ስላላቸው ያ ተኩላ እየሮጠ ይመጣና ያንን ደም ምን ማድረግ ይጀምራል? መላስ ይጀምራል ሲልሰው? ከስሩ ደግሞ የቀለጠ ሌላ ምን ያገኛል? ደም ያገኛል። ይልሰዋል፣ ይልሰዋል፣ ይልሰዋል እንዳለ በምኞቱ ይዋጣል በጣም ደስ ይለዋል መላስ ይጀምራል መላስ ይጀምራል መላስ ይጀምራል ግን ያላወቀው ነገር ቢኖር ያን ደም አልቆ ስለት አለ ስለቱ ምላሱን እያረደው ነው የሚልሰውና የሚጠጣው የሚያጣጥመው የራሱን ምንድን ነው ደም ነው ብርድ ነው አይታወቀውም ይልሰዋል ይልሰዋል ምን እስከሚሆን ድረስ እስኪሞት ድረስ የተወደዳችሁ ኦርቶዶክሳውያን የሚገለን ሰይጣን በዚህ መንገድ ነው። በራሳችን ምኞት እየተሰቃየን እንድንሞት ነው የሚያደርገን። ስለዚህም ያዕቆብ እንዲህ ይለናል፣ በእናንተ ዘንድ ጠብና ክርክር ከወዴት መጣ? አትንገሩኝ። እሷ ናት ኃላፊ ብላችሁ ባሎች አንናገር። በሁላችንም ቤት ነው ያለው ፈተና ሁሉ አንናገር። ሚስቶች ባሌ ነው እሱ ነው አትበሉ። እሷናት አትበሉ። እኔ እንበልን እንስቲ ምንድ ነው ያየ ነገር ያይቆብ የሚለን ይሄንን ነው። ከዚያ ይልቅ ይለናል፣ ወደ ጸሎት ያመጣናል። ከዚያ ይልቅ ለእግዚአብሔር ተገዙ ይለናል። ለእግዚአብሔር ተገዙ፣ ወደ እግዚአብሔር ቅረቡ። እሱም ምን ይላቸዋል? ይቀርባቸዋል። ዲያብሎስን ተቃወሙት ከእናንተ ምን ይላል? ይሸሻል። ራሳችሁን ለእግዚአብሔር አዋርዱ፣ እሱ ምን ያደርጋቸዋል? ከፍ ያደርጋቸዋል። ጸሎት ይሄ ነው እኮ ትልቁ አላማ። ጸሎት ማለት ቋንቋን ማሳመር ማለት አይደለም። ጸሎት ማለት ጌታ እንዳስተማረን ለሰዎች ለታይታ የምናደርገው ነገር አይደለም። ጸሎት ማለት ከእግዚአብሔር ጋር የምንነጋገርበት ለእግዚአብሔር የምንገዛበት ነው፣ ለሰዎች የምንናገረው አይደለም። ቢል ሞየር የሚባለው የታወቀው ጋዜጠኛ የሊንደን ጆንስ ስፖክስ ፐርሰን ነበረ፣ ቃል አቀባይ ነበረ ዋይት ሃውስ፣ በዛ በቀውጢው ጊዜ፣ በዛ በቪየትናም ጊዜ እና አንድ ቀን ፕሬዚደንቱ ባለበት ጆንሰን ባለበት እራት ሊበሉ ቁጭ እንዳሉ እባክ ጸልይልን አለው ለማዕዱ። እና ቢል ሞየር መጸለይ ጀመረ። እየጸለይ ያለ ቢል አለው ፕሬዚደንቱ። ፕሬዚደንት ምን ያህል እንደሚፈራ ታውቃላችሁ? አባትና እናት ሳይቀሩ ናቸው ሚስተር ፕሬዚደንት የሚሉት በአክብሮት ለኦፊሱ ክብር ተብሎ። ስለዚህ ፕሬዚደንቱ ምናለ ቢል ከፍ በል ከፍ አድርገው ድምፅህን አለው፣ እንድንሰማ ከፍ አድርገው አለው። ያ ቢል ሞየር የሚባለው ቀና አለና ትኩር ብሎ፣ ሚስተር ፕሬዚደንት እርስዎን እያነጋገርኩኝ አይደለም አለው። ጸሎት ማለት ለሰዎች የምንናገረው ነገር አይደለም። ሰዎች እንዲሰሙን ሰዎች ምን ያህል ጸሎተኞች ናቸው እንዲሉን የምናደርግበት አይደለም ጸሎት ማለት ከእግዚአብሔር ጋር የምንነጋገርበት ነው። ብዙ ጊዜ ተናግሬዋለሁ። እጅግ በጣም ደስ ከሚሉኝ ጸሎቶች እናቶቼ፣ እነዚያ ኢትዮጵያውያን፣ እነዚያ የፊደልን ዘር ለይተው የማያውቁት የሚጸልዩት ጸሎት ነው። ልክ ከጎረቤቶቻቸው ጋር ብሶታቸውን እንደሚነጋገሩ ነው። አንዳንድ ጊዜ ገና በሕፃንነት ሳለሁኝ ቤተ ክርስቲያን ደጃፍ ላይ ቆምል ነበር፣ የእነሱን ጸሎት ለመስማት። ምን ነው መድኃኔ ያለም ምን ነው አታየኝም? ምን ነው እናቴ የእኔ እናት ዘምኛ አልነበረም። እንዲ በለምን የሚነጋገሩት ምክንያቱም የእኛ የቋንቋ ውበት የእኛ የመጽሐፍ ቅዱስ ጥቅስ ጋጋታ አይደለም። እግዚአብሔርን ደስ የሚያሰኘው እግዚአብሔር ደስ የሚሰኝበት ነገር ቢኖር በንጹህ ልብ በእውነት ወደ እግዚአብሔር መቅረባችንን ነው። ጸሎት ያስፈልጋል። ለትዳራችን ጸሎት ያስፈልጋል። ስንቶቻችንን ምንጸልይ ስለ ልጆቻችን ምንጸልይ ስንቶቻችንን ስለ ቤታችን የምንጸልይ ስንቶቻችንን? ፈተና ላይ ያላችሁ እንኳን ልጠይቃችሁ፣ ስለ ፈተናችሁ የምትጸልዩ ስንቶቻችሁ ናቸው? በሚስቶቻችሁ ቅር የተሰኛችሁ ካላችሁ፣ በባል ቅር የተሰኛችሁ ካላችሁ፣ እባክህ አምላኬ ሆይ ለባሌ ልብ ስጠው የምትሉ ስንቶቻችሁ ናቸው? ጉልበት ስጠኝ፣ የምንፎካከርበትን ጉልበት ስጠኝ፣ ቃል ስጠኝ አምላኬ ሆይ፣ እሱ እኮ እኔ ቃል ስለሌለኝ ነው እንዲህ ጉድ የሚሰራኝ ቃል ስጠኝ ብቻ ልክልኩን እነግረዋለሁ ነው ነው ወይስ፣ እግዚአብሔር ወይ ልቦና ስጥልኝ፣ ወደዋለሁ፣ ወደዋለሁ፣ የልጆቼ አባት ነው። ጊዜን፣ ገንዘቤን፣ እውቀቴን፣ ውበቴን፣ ጉልበቴን አፍስሻለሁ እዚህ ትዳር ላይ እባክህ አምላኬ ጉልበት ስጠኝ ነው የምንለው። እግዚአብሔር እንዲህ ነው የሚለው ለትሁታን ምንን ይሰጣል ነው የሚለው? ጸጋን ይሰጣል። ያዕቆብ ይሄንን ነው የሚነግረን፣ ጸጋን ይሰጣል። ስለዚህ ምን ይላል የምትስቁ በሌሎች ሳቃችሁን ወደ ሐዘን ቀይሩ። መንታ ልብ ያላችሁ በኑሯችሁ በእምነታችሁ በሕይወታችሁ መንታ ልብ ያላችሁ ያንን መንታ ልብ አውጡ። እጃችሁም የቆሸሸ ሰዎች ካላችሁ አንጹ ይለናል። ለምን? ምክንያቱም ሕይወታችሁ ምን እንደሆነች አስተውሉ ይለናል። ወደ እግዚአብሔር ስንመጣ ትልቁ የምናገኘው ነገር ቢኖር ተገቢ የሆነውን የሕይወትን ትርጉም ነው። ሕይወት ምን እንደሆነ እናውቀዋለን። የተወደዳቸው አባቶች፣ እናቶች አንድ ኢሚግራንት ነው መጣና አሉ እዚህ ሀገር ገና እንደመጣ እንደው ከተማ ወጥቶ አለካ እና የሆነ ሬስቶራንት ገብቶ ቁጭ አለ። ቢጠብቅ ቢጠብቅ ቢጠብቅ ማንም ሰው አይታዘዘውም፣ ማንም ሰው አያመጣለትም። እና አንዲት ሴት ምግብ ይዛ ያው የተለመደ ነው፣ ሁላችንም እናውቀዋለን። ምግብ ይዛ መጣችና ቁጭ አለች ፊቱ፣ እና መብላት ጀመረች። አላዘዝክም እንዲህ ያለችው አይ አልገባኝም። ማለት አይ የምታደርገው ነገር ቀላል ነው አለ። ሄድና የፈለግከውን አንሳ አለችው፣ እና መጨረሻ ላይ ክፈል፣ መታቁጭ በልና ብላ አለችው። እና ያዘና መጣና በላና ወደ ቤቱ ሲሄድ ልጆቹ እንዴት ነበር የዛሬ ውሎ አሉት? አይ ጥሩ ነበር ብሎ ሬስቶራንት ውስጥ ያጋጠመውን ነገራቸውና ምን አለ፣ የአሜሪካ ህይወትም እንደዚህ ነው አለ። የፈለግነውን ማንሳት እንችላለን ለምናነሳ ሁሉ ግን ዋጋ ምን እንላለን? እንከፍላለን። ህይወት እንደዚህ ነው። ሕይወታችሁ ምን እንደሆነ ተመልከቱ፣ አለ ያይቆ ታይቶ እንደሚጠፋ እንፋሎት ነው። ታይቶ እንደሚጠፋ እንፋሎት ነው። ስለዚህ ነገ እንዲህ ያደርጋለሁ፣ ነገ እንዲህ ይሰራለሁ፣ ነገ በዚያ ያወጣለሁ፣ ነገ እንደዚህ ይወርዳለሁ አትበሉ፣ አለ። ከዚያ ይልቅ ግን እግዚአብሔር ቢፈቅድ እንዲህ እናደርጋለን፣ እንዲህ እንሆናለን በሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ሲናገር ለነገ አትጨነቁ አለ። ማቴዎስ ወንጌል ምዕራፍ 6 ላይ ለቀኑ ክፋቱ ይበቃዋልና፣ ነገ ብዙ ክፋት በራሱ ይዟል ለነገ አትጨነቁ። በመጽሐፈ ምሳሌ ምዕራፍ 27 ቁጥር አንድ ላይም በነገ አትመካ፣ ነገ የያዘውን አታውቅምና ይላል። ህይወት አጭር ናት፣ እሷም ዛሬ ናት። ዛሬን እንዴት ናቸው? ዛሬን እንዴት ናቸው? ንስሐ ለመግባት ሌላ አስር ዓመት እየጠበቃችሁ ነው? ሕይወታችሁ ምንድናት? እያለ ወደ ሥጋ ወደሙ ለመቅረብ ሌላ ጊዜ እየጠበቃችሁ ነው? ምንድን ነው እየጠበቃችሁ ያላችሁት? አባቶቼ፣ እናቶቼ የምንፈጽመው ምኞት አለ? ሌላ ዓለም አለ? ምንድን ነው እየጠበቅን ያለ ነው? ንስሐ ለመግባት በደላችንን ለመናዘዝ፣ አምላኬ ሆይ ይቅርበለኝ፣ ኑሮዬን ማስተካከል ፈልጋለሁ ከአንተ ጋራ መራመድ እፈልጋለሁ። ከአንተ ጋራ መጓዝ እፈልጋለሁ ለማለት ምንድን ነው የምንጠብቀው? ያይቆብ ይነግረናል። ሕይወታችሁ ምንድናት ነገሩኝ ይላል። አጭርናት ሕይወታችን አጭርናት የምንመርጠው የምናነሳው ነገር ሁሉ ዋጋ አለው። እንደ እግዚአብሔር ፈቃድ ከሆነ ጸጋ ነው ዋጋችን። እንደ እግዚአብሔር ሐሳብ ከሆነ በረከት ነው ዋጋችን። እንደ እግዚአብሔር መንገድ ከሆነ ደስታ ነው ዋጋችን። ስለዚህ ወደ እግዚአብሔር እንቅረብ። በዚህ በጾማችን ወቅት የእመቤታችን የቅድስት ድንግል ማርያምን በረከት ይዘን ስንጾም በንስሐ ወደ እግዚአብሔር እንቅረብ። ወደ ሥጋው ደግሞ ያልቀረባችሁ በትዳር ዓለም ያላችሁ ኦርቶዶክሳውያን ወንድሞቼ፣ እህቶቼ፣ እስኪ ተነጋገሩ። ምንድን ነው ምንጠብቀው? በሉ ምንድ ነው የምንጠብቀው? አንተ ለእኔ ነህ እስከ ሞት ድረስ ለማለት ምንድን ነው የምንጠብቀው? ምንድ ነው የምንጠብቀው ንስሐ ለመግባት በሉ። ዛሬ ነው ቀናች ወደ ንስሐ እንዳንደርስ ምንድ ነው የቤተ ክርስቲያን ጸሎቴ ነው። ሌላ ነገር የላትም ቤተ ክርስቲያን እኮ። ሰዎች ሁሉ ንስሐ እንዲገቡ የእግዚአብሔር ፈቃድ ነው ነው የሚለው ቅዱስ ጳውሎስ። ሌላ አላማ፣ ሌላ ተልእኮ የሏት። ስለዚህ ራሳችንን እናዘጋጅ። ስለ ሀገራችን እስከ መቼ ነው ራሴን ለእርቅ፣ ራሴን ለሰላም፣ ራሴን ለእውነት የበደልኳቸው ወገኖቼ እኔ ቅር ለማለት አምላኬ ሆይ አዘጋጀኝ እንበለው። ከራሳችን እንጀምር። ስለ ሌሎች አያግባን፣ ቆይ መጀመሪያ ከራሳችን እንጀምር። ማንም ፍጹም የለም፣ ማንም ንጹሕ የለም ማንም ማንም ላይ የሚጠነቁል ማንም ንጹህ የለም። ይቅርታ አድርጉልኝና በተለይ እኛ መካከል አዝናለሁ። እንደ ቤተ ክርስቲያን ልጅነቴ ነው የምነግራችሁ፣ ድፍረት አይሆንብኝና መከራ አንድ ካላደረገን ምንድን ነው አንድ የሚያደርገን? ገና እንኳን ለኢትዮጵያ ተስፋ እናመጣለን የሚሉት እርስ በእርሳቸው ሲነቋቆሩ ስናይ፣ አንተ ሌባነ አንተ እንደዛነ ሲባባሉ ስናይ፣ ስም ሲወጣጡ ስናይ፣ ሲቀባቡ ስናይ ለኢትዮጵያ ምንድን ነው ተስፋው? ህይወት ትንሽ ናት፣ አጭር ናት። ህይወታችሁ ምንድናት? ዛሬ ጠዋት ታይታ እንደሚጠፋ እንፏሎት ናት። ስለዚህ ይሄንን ጸሎት፣ ይሄንን ጾም በጣም እንጠቀምበት። በተለይ ፍልሰታ ልዩ የሚያደርገውን ነገር ልንገራቸው? ከሌሎቹ አጽዋማት በተለየ መንገድ ህፃናትም ከእኛ ጋር አብረው የሚጾሙት ጾም ነው። ውሸት ነው። ይሄ እውነት ነው። ህፃናትም አብረው ከእኛ ጋር የሚጾሙት ጾም ነው። እግዚአብሔር የእነሱንም ልመና ሰምቶ፣ እግዚአብሔር እኛንም ይቅር እንዲለን፣ እግዚአብሔር እንዲሰማን አብረን እስኪ እንጹም ከህፃናቱ ጋር እግዚአብሔር ፈተና የሆነብንን ነገር በትዳራችን፣ በጮኝነታችን፣ በግል ኑሯችን፣ በስራችን በቤተ ክርስቲያናችን በአገልግሎታችን እኛ ካይናቱ ፈተና የሆነብንን ነገር እግዚአብሔር እንዲያስወግድልን፣ በሀገራችን ሰላምን እንዲያመጣልን ሁላችንም ደስ ብሎን ይህን አዲሱን ዓመት በሺህ ዓመት አንዴ የሚመጣ ነገር ነው ያጋጠመን። ጥያቄው ግን አዲስ ልናደርገው ተዘጋጅተናል ወይም ያን የድሮውን አንደኛውን ሚሊኒየም ሲያልፍ የተቀበሉት እነ ላሊበላ ነበሩ። እነ ቅዱስ ላሊበላ ህንፃ ፈልፍለው አስራ አንድ አብያተ ክርስቲያናትን የሰሩ። እኛ ደግሞ ይሄንን ሚሊኒየም እንዴት ነው የምንቀበለው? እንዴት ነው የምንይዘው? ከነ ምኞታችን ነው ወደ ሌላኛው ሚሊኒየም የምንገባው? ከነ ክፉ ምኞታችን ከሚያጋድለን፣ ከሚያጣላን፣ ከሚያባላን ጋር ነው ወይስ እግዚአብሔር ወይ አዲስ ልብ ስጠኝ ብለን። ስለዚህ ራሳችንን እናዘጋጅ፣ ራሳችንን እናንፃ፣ ራሳችንን ይዘን በንጹሕ ልብ ወደ እግዚአብሔር እንቅረብ። ከነ ድካማችን ወደ እግዚአብሔር እንቅረብ። ከነሸክማችን ወደ እግዚአብሔር እንቅረብ። ያዕቆብ የሚለን ይህንን ነው። ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ምን ይላል? ይቀርባል። ዲያብሎስን ተቃወሙት፣ ከእናንተ ምን ይላል? ይሸሻል እግዚአብሔር አምላክ ወደ እርሱ የምንቀርብበትን በጎ ሕሊና ለሁላችንም ሚስጠን ጾማችንን የበረከት ጾም ያድርግልን መጪውንም አዲስ ዓመት መጪውንም ሁለት ሺህ ዓመተ ምሕረት የበረከት የሰላም ባለትዳሮች ወደ ቅዱስ ሥጋውና ወደ ክቡር ደሙ የሚቀርቡበት የንስሐን ዕድሜ የሚያገኙበት በጮኝነት ያላችሁ ደግሞ እግዚአብሔር ቃላችሁን አክብሮላችሁ ወደ ጋብቻ የምትቀርቡበት በሥጋዋ ደሙ የምትከብሩበት አባቶች፣ እናቶች ለልጆቻቸው በምርቃት በረከትን የሚያስተላልፉበት ዓመት ያድርግልን። እግዚአብሔር ከሁላችን ጋር አይሆን።